ኢትዮጵያ ሁሉን አቀፍ ውይይትና የሐሳብ ልውውጥ እንዲኖር የተለያዩ ድምፆችም እንዲደመጡ መስራት እንዳለባት የጀርመኗ ቻንስለር አንጌላ ሜርክል ተናግረዋል። ቻንስለሯ ከጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ ጋር በሰጡት ጋዜጣዊ መግለጫ አገራቸው ለኢትዮጵያ የጸጥታ ኃይሎች የአድማ ብተና ስልጠና ለመስጠት ዝግጁ መሆኗንም አስረድተዋል። ኢትዮጵያ የአብላጫ ድምፅ የምርጫ ስርዓትን ለማሻሻል ዝግጁ መሆኗን ያስታወቁት ደግሞ ጠቅላይ ሚኒስትር አቶ ኃይለማርያም ደሳሌ ናቸው። እስክንድር ፍሬው ዘግቦበታል። ትናንት እኩለ ሌሊት አዲስ አበባ የገቡት የጀርመኗ ቻንስለር አንገላ መርከል በኢኮኖሚ ትብብር በአካባቢያዊና በኢትዮጵያ ወቅታዊ ሁኔታ ላይ ከጠቅላይ ሚኒስትር ኃይለ ማርያም ደሳሌ ጋር ተነጋግረዋል። ሁለቱ መሪዎች ከውይይቱ በኋላ በአዲስ አበባው ብሔራዊ ቤተ መንግስት መግለጫ ሰጥተዋል። በውይይቱ ከተነሱት ጉዳዮች አንዱ የኢትዮጵያ ወቅታዊ ሁኔታ መሆኑን የጀርመኗ መሪ አስታውቀዋል። አገራቸው ለኢትዮጵያ የጸጥታ ኃይሎች ስልጠና ለመስጠት ፈቃደኛ መሆኗን የጠቆሙት ከዚሁ ወቅታዊ ሁኔታ ጋር አያይዘው ነው። ለፖሊሶች ስልጠና መስጠት በሚቻልበት ሁኔታ ላይ በአገር ውስጥ ጉዳይ ሚኒስትሮቻችን አማካይነት መነጋገር እንደምንችል ሀሳብ አቅርቤ ያለው አድማ የመበተን እርምጃ በሚወስዱበት ወቅት ተመጣጣኝ ኃይል መሆኑን ማረጋገጥ እንዲችሉ ለማድረግና የዜጎችን ሕይወት መጥፋት ማስወገድ እንፈልጋለን። ፖሊሶች ሁኔታዎችን መቆጣጠርና ሁከት እንዳይፈጠር ማድረግ እንዲችሉ በዚህ ጉዳይ የሚሳካልን ሁልጊዜ አይደለም። ነገር ግን ጥሩ ልምድ ያለን ይመስለኛል። ይህንን ልምድ ለእናንተ ማካፈል እንፈልጋለን። በኢትዮጵያ በተካሄዱ የተቃውሞ እንቅስቃሴዎች ግጭቶች የተፈጠሩትና የሰው ህይወት የጠፋው በጸጥታ ኃይሎች ላይ አደጋ በደቀኑ እየታጠቁ ኃይሎች ምክንያት መሆኑን የገለጹት ደግሞ ጠቅላይ ሚኒስትር ኃይለማርያም ደሳሌ ናቸው። ያልተመጣጠን ኃይል የተጠቀሙ የጸጥታ ኃይሎች ካሉ ጉዳዩ እንደሚጣራ፣ ተመጣጣኝ እርምጃ መውሰድ ግን ህጋዊ መብት መሆኑንም ገልጸዋል። This government will do everything at its disposal. ይህ መንግስት በጸጥታ መዋቅሮቻችን የተፈጸሙ ከመጠን በላይ ኃይል የመጠቀም ሁኔታዎች ካሉ ለማጣራት ያለውን አቅም ሁሉ ይጠቀማል። ነገር ግን ተመጣጣኝ እርምጃ የመውሰድ ህጋዊ መብት እንዳለን ከግምት ማስገባት አለባችሁ። ታጥቀው የመጡ በታጠቀ ኃይል ነው መመለስ ያለባቸው። ታጥቀው የመጡትን ባዶ እጃችንን መመለስ አንችልም። በዚያ ሂደት ደግሞ ጉዳቶች ይኖራሉ። የአስቸኳይ ጊዜ አዋጅ ያወጅ ነው እነዚህን ጉዳቶች ለማስወገድ ይችን አገር ዲሞክራሲያዊ የማድረጉን ጥረት በተቻለ ፍጥነት ለማስኬድ ነው። ሁለቱ መሪዎች ያነሱት ሌላው ጉዳይ የተለያዩ አመለካከቶችና ድምፆች በፓርላማው የሚወከሉበት ሁኔታ ነው። ጠቅላይ ሚኒስትር ኃይለማርያም ደሳለኝ እንዳሉት መንግስታቸው ይህንን ለማድረግ በሚያስችል የህግ ማሻሻያ ላይ ለመነጋገር ተዘጋጅቷል። ጠቅላይ ሚኒስትሩ አክለው እንዳብራሩት የፓርላማው መቀመጫ በኢህአዴግ ብቻ የተያዘው በምርጫ ስርዓቱ ምክንያት ነው። የአብላጫ ድምፅ የምርጫ ስርዓት በሚባለው የኢትዮጵያ አሰራር ከየምርጫ ክልሉ የሚወከለውና ፓርላማ የሚገባው 50 ሲደመር አንድ ድምፅ ያገኘ ፓርቲ ብቻ ነው። የመራጩን 49 ከመቶ ድምፅ ያገኘ ፓርቲ እንኳን በፓርላማው አይወከልም። ይህንኑ ያብራሩት ጠቅላይ ሚኒስትሩ አሰራሩን ለመቀየር እንደሚፈልጉ ግልጽ አድርገዋል። ውክልና የሌላቸው ዜጎች ጭምር ድምፃቸው በፓርላማ ይሰማ ዘንድ የምርጫ ስርዓቱን ለማሻሻል እንፈልጋለን። ያ ግን በቂ አይደለም። ከህዝባችን ጋርም ቀጥተኛ ውይይት ማድረግ አለብን። የጀርመኗ ቻንስለር አንገላ መርከልም ኢትዮጵያ የተለያዩ ድምፆች እንዲደመጡ ለማድረግ መስራት እንዳለባት ተናግረዋል። የተቃዋሚዎች ድምፅ በሀገሪቱ ምክር ቤት ውስጥ ሊሰማ ይገባል። በመገናኛ ብዙኃን የሚደረገውን ጨምሮ በሀገሪቱ ሁሉን አቀፍ ውይይትና የሀሳብ ልውውጥ ያስፈልጋል። ተገቢ መንገድ እንዲፈጠር የተለያዩ ድምጾችም እንዲደመጡ ትክክለኛ ንግግርም እንዲኖር ኢትዮጵያ በዚህ ላይ መስራት አለባት። በዚህ ላይ ስምምነት አለን። የምርጫ ሕጉን ለማሻሻል እርምጃዎች ከተወሰዱ ፓርላማው የተሻለ ውክልና እንደሚኖረው ማየት ይቻላል። በዚያ መልክ ግለሰባዊ ብሶቶችና ምኞቶች በተሻለ ሲንጸባረቁ ማየት ይቻላል። ደግሞም የበርካታ ብሔር ብሔረሰብ ሀገር ናችሁ። እናም በአካባቢ የህዝብ አስተዳደር ጭምር ብዛሃነት የሚታይባችሁ ናችሁ። ውይይትና ክርክሮች ጠንካራ ሊሆኑ እንደሚችሉ ከተሞክሮዬ መናገር እችላለሁ። በእኛ ፓርላማ ያለው ክርክርም በጣም ኃይለኛ ነው። ነገር ግን ግጭቶችን የሰው ህይወት በሚቀጥፍና ጥላቻን በሚያባብስ ሁከት ለመፍታት ከመሞከር ይሻላል። ጀርመን በኢኮኖሚ ትብብር መስክም ድጋፍ ለማድረግ እንደምትሰራ ቻንስለር መርከል ተናግረዋል። በተለይ የግል ኢንቨስትመንት እንዲመጣ መስራትን በቀጣዩ የቡድን ሀያ ፕሬዝዳንትነታቸው የቅድሚያ ተግባር እንደሚያደርጉት አስረድተዋል። ማሊ፣ ኒጀርና ኢትዮጵያን ያካተተውን የአፍሪካ ጉብኝታቸውን ያጠናቀቁት ቻንስለር አንግላ መርከል ዛሬ ወደ ሀገራቸው ተመልሰዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ